Foreign Service Institute Amharic Basic Course Unit forty three Basic Sentences for Learning Masaria Masmetat Legidbu Mesria Masfed Lugutin <laughs> Masariawit Kate in መገዛት መዋዋል የሚያስፈልጉ መሳሪያዎች ሁሉ ከጀርመን አገር እንዲገዙ ተዋውለናል። መጋዘን ጥቂቶቹ ደርሰውን በመጋዘናችን ውስጥ ይገኛሉ። ከጉዞ በሚመለሱበት ጊዜ መሳሪያዎቹን ልናሳየው እንችላለን። መላ በመላ ልትሰራ የታቀደው ግድብ የዋሽን ወንዝ ሸለቆ በመላ ውሃ ለማጠጣት የሚችል ይመስልዎታል። ማከል አሁን የሚሠራው ግድብ የሸለቆውን ሦስት አራተኛ የሚያክለውን መሬት ውሃ እንዲያጠጣ ተስፋ እናደርጋለን። መታሰብ ወደፊት ደግሞ ከዚህ የበለጠ ግድብ እንዲሰራ ታስቧል። ማመልከት ካርታ ከመሄዴ በፊት የግድቡ ስራ የሚያመለክተውን ካርታ ለማየት እፈልጋለሁ። ኮፒ የሚቻል ከሆነ አንድ ኮፒ ቢሰጠኝ በጣም እወድ ነበር። አንድ ኮፒ ልንሰጥዎት እንችላለን። ከዚህ ሲወጡ ወደ መሐንዲስ ክፍል ሊገቡና አቶ ተሰማን አንድ ኮፒ ጠይቁት። እኔም እጠራውና አንድ ኮፒ እንዲያዘጋጅለው አስታውሰዋለሁ። ስለ እርዳታውና ስላቀረቡልኝ መልካም ሀሳብ በጣም አመሰግነዎታለሁ። ካዋሽ እንደ ተመለስኩ እጠራዎታለሁ። ተከናወነ። መከናወን ይከናወናል። ደግ ነው። ስራውን እንዲከናወንልዎ ሙሉ ተስፋ አደርጋለሁ። መቃጠር፣ ለራት የተቃጠርነውን ቀጠሮ እንዳይዘነጉት። አልዘነጋም። በዚያ ሰዓት ጌዮን ሆቴል ጠብቀውታለሁ። መልካም ነው። ይበሉ። ጤና ይስጥልኝ። አሚን። ጤና ይስጥልኝ። ፎር ፍሎንሲን ለግድቡ መስሪያ የሚያስፈልጉትን መሳሪያዎች ከየት እናስመጣለን? የሚያስፈልጉ መሳሪያዎች ሁሉ ከጀርመን አገር እንዲገዙ ተዋውለናል። ጥቂቶቹ ደርሰውን በመጋዘናችን ውስጥ ይገኛሉ። ከጉዞ በሚመለሱበት ጊዜ መሳሪያዎቹን ልናሳየው እንችላለን። ሊሰራ የታቀደው ግድብ የዋሽን ወንዝ ሸለቆ በመላ ውሃ ለማጠጣት የሚችል ይመስልዎታል? አሁን የሚሰራው ግድብ የሸለቆውን ሦስት አራተኛ የሚያክለውን መሬት ውኃ እንዲያጠጣ ተስፋ እናደርጋለን። ወደፊት ደግሞ ከዚህ የበለጠ ግድብ እንዲሰራ ታስቧል። ከመሄዴ በፊት የግድቡን ሥራ የሚያመለክተውን ካርታ ለማየት እፈልጋለሁ። የሚቻል ከሆነ አንድ ኮፒ ቢሰጠኝ በጣም እወድ ነበር። አንድ ኮፒ ልንሰጥዎት እንችላለን። ከዚህ ሲወጡ ወደ መሐንዲስ ክፍል ይግቡና አቶ ተሰማን አንድ ኮፒ ይጠይቁት። እኔም ጠራውና አንድ ኮፒ እንዲያዘጋጅለው አስታውሰዋለሁ። ስለ እርዳታውና ስላቀረቡልኝ መልካም ሀሳብ በጣም አመሰግንዎታለሁ። ከአዋሽ እንደ ተመለስኩ ጠራዎታለሁ። ደግ ነው። ስራውን እንዲከናወንለው ሙሉ ተስፋ አደርጋለሁ። ለራት የተቃጠርነውን ቀጠሮ እንዳይዘነጉት። አልዘነጋም። በዚያው ሰዓት ጊዮን ሆቴል እጠብቀውታለሁ። መልካም ነው ይበሉ። ጤና ይስጥልኝ። አሜን። ጤና ይስጥልኝ።